Voice ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ19፣ በ22 እና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የአርብ ሚያዝያ 28 2008 ዓ ም ዝግጅታችን ጀምሯል ጤና ይስጥልን እንደምናመሻችሁ ጤና ይስጥልን እንደምናምሽታችኋል ክቡራትና ክቡራን አድማጮች የምሽቱ አስተናጋጆቻችሁ ሶሎሞን አባተና ቆንጂት ታየነን ስለ ሰሞኑ የኢትዮጵያ ሰማይ የባለሙያ ትንታኔ ይዘናል ሀገሪቷ ተጠብቀው የነበረው የበልግ ዝናብ ታምናው በተቃራኒ ዘንድሮ እየተገኘ ነው ብሮ መደምደም ይቻላል። በጣም በጣም መደምደም ይቻላል። ምክንያቱም አምና እንደዚህ አልነበረም። በየቦታው በጣም ከፍተኛ ዝናብ የዘነበ ጎርፍም የሚያስከተለበት አምና እንደዚህ አይነትን ነገር አልነበረም። የኢትዮጵያ ሜቴዎሮሎጂ ኤጀንሲ ምክትል ዋና ስራ አስኪያጅ አቶ ዱላ ሻንቆ ከእስክንድር ፍሬው ጋር ካደረጉት ቃለ ምልልስ የተቀነጨበ ነው። በአብይ ርዕስ እንመለሳለን። አሁን የሰአቱን ዋና ዋና የዓለም ዜና እናሰማችሁ። በቅድሚያ ግን አብይ አለም ዜና ሳዲቅ ካን የለንደን ከንቲባ ሆኖ ተመረጡ። የመጀመሪያው የለንደን ሙስሊም ከንቲባ መሆናቸው ነው። ወደ ዜናው። የኢትዮጵያ ቀይ መስቀል ማህበር የተመሰረተበትን 80ኛ ዓመት ክብረ በዓል ማጠናቀቂያ እያካሄደ ነው። ዛሬ የኤግዚቢሽንና የባዛር ዝግጅቶቹ የተጠናቀቁ ሲሆን ከዝግጅቱ የሚገኘው ገቢ በድርቅ ለተጎዱ ወገኖች ይውላል። መለስካቸው አመሀ ዝግጅቱን ተከታትሏል። የኢትዮጵያ ቀይ መስቀል ማህበር የተመሰረተበትን 80ኛ ዓመት ማክበር የጀመረው 80ኛ ዓመቱን ከደፈነበት ካለፈው ዓመት ሚያዝያ 30 ቀን ጀምሮ ነው። ማህበሩ በዘረጋው እቅድ መሰረት በዚህ አንድ ዓመት ውስጥ የምስረታውን 80ኛ ዓመት ምክንያት በማድረግ የተለያዩ ዝግጅቶችን ሲያከናውን ቆይቷል። ዛሬ የእነዚህ ዝግጅቶች ማጠናቀቂያ የሆነውን የአውደ ርዕይና የባዛር ወይም የንግድ ትርኢት መሰናዶ አድርጎ የኢትዮጵያው ፕሬዚዳንትና የማህበሩ የበላይ ጠባቂ ዶክተር ሙላቱ ተሾመ አውደ ርዕዩን መርቀው ከፍተዋል። ዶክተር ሙላቱ ተሾመ ባደረጉት የመክፈቻ ንግግር የዘንድሮን የዓለም ቀይ መስቀልና ቀይ ጨረቃ አባል ልዩ የሚያደርገው በአንድ በኩል በአየር ንብረት ለውጥ ምክንያት በሀገራችን በተከሰተው ድርቅ ከአስር ሚሊዮን በላይ የሚሆኑ ወገኖቻችን ከችግር ለመታደግ ርብርብ የምናደርግበት በሌላ በኩል ደግሞ አላማ የሌላቸው ከደቡብ ሱዳን ድንበራችንን ጥሰው የመጡ ኃይሎች በጋምቤላ ክልል በሚገኙ 208 ወገኖቻችን ላይ የፈጸሙትን ኢሰብአዊ ጭፍጨፋና የ108 ህጻናት ታፍነው መወሰድ በመረረ ሐዘን የምናስብበት ወቅት መሆኑ ነው ብለዋል። አክለውም የሁለቱም ችግሮች ምንጮች የተለያዩ ቢሆኑም ለቀይ መስቀል ቤተሰቦች ግን ሁለቱም የሰብአዊነት ጉዳዮች መሆናቸውን አመልክተው አቅም በፈቀደ መጠንም ድጋፍ የሚደረግባቸው መሆናቸውን አውስተዋል። የኢትዮጵያ ቀይ መስቀል ማህበር በድርቅ የተጎዱ ወገኖችን ለመርዳት ያደረገውን የተለያዩ ጥረቶችም አመስግነዋል። የኢትዮጵያ ቀይ መስቀል ማህበር ፕሬዚዳንት ዶክተር አህመድ ደረጃ በበኩላቸው በአሁኑ ጊዜ ተጨማሪ አልሚ ምግብ ከሚያስፈልጋቸው አንድ ነጥብ ሰባት ሚሊዮን ከሚሆኑ የሚያጠቡ እናቶች፣ ነፍሰ ጡሮችና ከአምስት ዓመት በታች የሆኑ ህፃናት መካከል ማህበሩ መቶ ሰባት ሺህ በሚሆኑት ላይ የተለየ ትኩረት አድርጎ እየሰራ እንደሆነ አስታውቀዋል። ዶክተር አህመድ ደረጃ በመጨረሻም የሰማኒያ ዓመት ዓመት የማኅበሩን ሰብአዊ አገልግሎት ለመዘከር ለአንድ ዓመት በተለያዩ መልኮች ሲካሄዱ የነበሩ ዝግጅቶች ዛሬ በይፋ በሚከፈተውና ገቢው ለድርቅ ተጎጂዎች እርዳታ በሚወለው አውደሪኢና የንግድ ትርኢት መዝጊያነት የሚጠናቀቅ መሆኑን ገልጸው መላው የአዲስ አበባ ህዝብ አውደሪኢውን በመጎብኘትና በንግድ ትርኢቱ በመሳተፍ ለሰብአዊነት ያለውን አጋርነት እንዲያሳይ ጥሪ አቅርበዋል። የኢትዮጵያ ቀይ መስቀል ማኅበር ሐምሌ 1 ቀን 1927 ዓ ም በወጣ አዋጅ የተቋቋመ አገር በቀል ሰብአዊ ድርጅት ነው። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። የኬንያ መንግሥት በሀገሪቱ የሚገኙትን ሁለቱን ትላልቅ የስደተኛ ካምፖች ዳዳብንና ካኩማን ለመዝጋት እቅድ ያለው መሆኑን አስታውቋል። በእርምጃው ቁጥራቸው ወደ አራት መቶ ሺህ የሚገመት ስደተኞች እንደሚጎዱ ተነግሯል። የኬንያ መንግስት ዛሬ አርብ ባወጣው መግለጫ ለብሔራዊ ጸጥታችን ስንል ስደተኞችን ማስተናገድ ማቆም ሊኖርብን ነው ነው ያለው። ባለሁለት ገጹ የኬንያ መንግስት መግለጫ መንግስት መጀመሪያ የስደተኛ ጉዳይ መምሪያ መስሪያ ቤቱን ይዘጋል ብሏል። ከዚያም የካምፖቹ በአጭር ጊዜ የሚዘጉበትን ሁኔታ ያመቻቻል ከማለት ባለፈ ግን በካምፖቹ ያሉትን ስደተኞች እናባረራለን የሚል አልተካተተም። በመግለጫው ከዓለም እጅግ ግዙፉ መሆኑ የሚነገርለትና በማዕከላዊ ኬንያ የሚገኘው የዳዳብ ካምፕ የሚበዙት ሶማሊያውያን የሆኑ ወደ 330000 ስደተኞችን አስጠልሏል። ሰሜን ምስራቅ ኬንያ የሚገኘው የካኩማው ደግሞ 55 ሺህ ስደተኞች ተጠልለውበታል። ኬንያ በአጠቃላዩ 600000 ስደተኞችን እያስተናገደች ስትሆን ሶስት አራተኛው ከሶማሊያ፣ ከቀሪዎቹ ደግሞ የሚበዙት ደቡብ ሱዳናውያን ናቸው። ኬንያ ካሁን በፊትም ካምፖቹን እዘጋለሁ ብላ ካስፈራራች በኋላ እርምጃውን ዳር ሳታደርሰው እንደቆየች ይታወሳል። ባለፈው ዓመት የተባበሩት መንግስታት የስደተኞች ኮሚሽን የዳዳብ ካምፕ ተዘግቶ ሶማሊያውያኑ ስደተኞች በግድ ወደ ሀገራቸው ቢመለሱ እጅግ ከባድ ሰብዓዊ ችግር ይከተላል በማለት ማስጠንቀቁ የሚዘነጋ አይደለም። ትናንት የኬንያ መንግስት ሲናገር ውሳኔው ስደተኞችን እንደሚጎዳ አምናለሁ ካለ በኋላ ዓለም አቀፉ ማህበረሰብ ችግሩን ለማቅለል እርምጃ ይውሰድ ሲል ጥሪ አቅርበዋል። ካምፖቹን ለመዝጋት የወሰን ነው እንዳልሸባብ ካሉ ጽንፈኛ ቡድኖች የደህንነት አደጋ ስለተደቀነብንና ስደተኞቹን ወደ ሀገራቸው የመመለሱ ሂደት በመጓተቱ ነው ብሏል የኬንያ መንግስት። ሳዲቅ ካን የለንደን ከንቲባ ሆነው ተመረጡ። ይቅርታ ሳዲቅ ካን የእንግሊዝ ዋና ከተማ የለንደን የመጀመሪያው ሙስሊም ከንቲባ መሆናቸው ነው። የ45 ዓመት ዕድሜ ያላቸው ካን የፓኪስታናውያን ፍልሰተኞች ልጅ ሲሆኑ ቀደም ሲል ሚኒስትር ሆነው አገልግለዋል። የካን መመረጥ እንግሊዝ ውስጥ በሚኖሩ ሙስሊሞች ግንኙነትና አስተሳሰብም ላይ አቅጣጫ ቀያሪ ክስተት ነው ተብሏል። ይህ ታሪካዊ ዕለት ነው ሲሉ ለቪኦኤ ቃላቸውን የሰጡ ሙስሊም መራጮች ዛሬ ደስታቸውን ሲገልጹ ታይተዋል። አድማጮች ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። ሶሪያ ውስጥ የመንግስቱ ኃይሎችና የአልቃይዳ ግብረ አበር የሆኑ ተዋጊዎች አሌፖ ከተማ አጠገብ ባካሄዱት ውጊያ ሰባ ሶስት ሰዎች መገደላቸው ተዘግበዋል። የሶሪያ የሰብአዊ መብቶችን የሚከታተለው ቡድን ዛሬ ባወጣው ዘገባ ጂሃዳውያኑ ቀኑ ሙሉ ከመንግስቱ ኃይሎች ጋር ከተዋጉ በኋላ ዛሬ ማለዳ ሀንቱ ማን የምትባለውን መንደርና አካባቢዋን ለመቆጣጠር ችለዋል ብሏል። መንደሯ ያለችው ከአሌፖ 15 ኪሎ ሜትር ርቀት ላይ ሲሆን ደማስቆን ከአሌፖ የሚያገናኘው አውራ ጎዳና አቅራቢያ በመሆኗ ለሽምቅ ተዋጊዎቹ ስትራተጂያዊ ጠቀሜታ እንዳላት ነው የተጠቆመው። ጥቃቱን ያካሄዱት አሌፖ ውስጥ የሚካሄደውን ውጊያ ለማብረድ በቅርቡ ዩናይትድ ስቴትስና ሩሲያ ባካሄዱት ጥረት ለመሳተፍ ፈቃደኛ ሳይሆን የቀረው የጃኢሽ አልፋታ የሚባለው ቡድን ተዋጊዎች መሆናቸው ታውቋል። በሌላ ዜና ሶሪያ ውስጥ በሚገኝ የስደተኛ ካምፕ ትናንት ሐሙስ በደረሰውና በርካታ ሰዎች በተገደሉበት የአየር ጥቃት ምርመራ እንዲካሄድ አንድ ከፍተኛ የተባበሩት መንግስታት ባለስልጣን አሳስበዋል። ጥቃቱ ከጦርነት ወንጀል ይቆጠራል ብለዋል ባለስልጣኑ። በሰሜን ሶሪያ ኢድሊብ ክፍለ ሀገር ካሙና በሚባለው ካምፕ ላይ በደረሰው የአየር ጥቃት ቢያንስ ሰላሳ ሰዎች ሲገደሉ ብዙዎች መቁሰላቸውን የጸረ አሳድ ታጋዮች ማህበር ስብስብ አስታውቋል። ሌላው የሶሪያ መብት ተከታታይ ቡድን ደግሞ የሞቱት ሰዎች 28 እንደሆኑና ሴቶችና ህጻናትም እንዳሉባቸው ያስታወቀው ቁጥሩ ሊጨምር ይችላል ብሏል። የተባበሩት መንግስታት ድርጅት የሰብአዊ ጉዳዮች ረዳት ዋና ጸሐፊው ስቴፈን ኦብራያን በአየር ጥቃቱ የሚጠረጠረው የሶሪያ መንግስት ነው ብለዋል። የተባበሩት መንግስታት ድርጅት ይህን ድርጊት የፈጸመውን በተጠያቂነት ይይዛል ሲሉም ረዳት ዋና ጸሐፊው አስገንዝበዋል። የኢራቅ ዋና ከተማ ባግዳድ ሰው እንዳይወጣና እንዳይገባ ዛሬ ተዘግታ ውላለች። ያለፈው ሳምንቱ የተቃዋሚ ሰልፈኞች በብርቱ የታጠረው ዓለም አቀፍ ዞን የሚባለውን ቀበሌና ምክር ቤቱን ጥሰው የገቡበት ረብሻ እንዳይደገም በመፍራት መንግሥት ከተማይቱን በኮንክሬት አጥሯል። ሆኖም የተፈራው ግዙፍ የተቃውሞ ሰልፍ አልተደረገም። ዋናዎቹ የጢግሮስ ወንዝ ድልድዮች በግንብ ታጥረው የተቃውሞ ሰልፉ ሊጀመር ከታቀደበት ከታህሪር አደባባይ ወደ ዓለም አቀፉ ግቢ የሚወስደውን መንገድ ዘግተውታል። በስተ ምስራቅ የኃይለኛው የሺያ ሃይማኖታዊ መሪ ሙቅጣዳ ሳድር ደጋፊዎች የሆኑ ወደ አምስት ሚሊዮን የሚደርሱ ሰዎች የሚኖሩበት ሳድር ከተማም ታጥሯል። ግሪን ዞን ወይም አረንጓዴ ቀጣና ተብሎም የሚታወቀው የዓለም አቀፍ ማህበረሰብ ቀበሌ ያሉ የውጭ ኤምባሲዎች የተዘጉ ሲሆን ጥበቃው መጠናከሩም ይታያል። የዜናው ሰዓት አበቃ። ክቡራትና ክቡራን ይህ ከአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ1566 ኪሎ ሄርትስ በ22 ሜትር ባንድ በ13860 ኪሎ ሄርትስ በ25 ሜትር ባንድ በ1240፣ በ1280 እና በ12140 ኪሎ ሄርትስ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፈው የአርብ ሚያዝያ 28 ምሽት ፕሮግራም ነው። አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገራለን። በቅድሚያ የዕለቱ አብይ ርዕስ ይቀርባል። ሰሞኑን በበርካታ የኢትዮጵያ ግዛቶች ከፍተኛ ዝናብ እየጣለ ነው። በተለይ በምስራቅ የሀገሪቱ ክፍል ጎርፍ ብዙ አካባቢዎችን እያጥለቀለቀ ነው። ይህ ሁኔታ ሀገሪቱን ከመታት ድርቅ ያላቅቃት ይሆን? በመኸሩስ ላይ ያለው ተጽዕኖ ምንድን ነው? በልጉ የተሳካ ይሆን? እስክንድር ፍሬው የኢትዮጵያ የሚቴዎሮሎጂ ኤጀንሲን ምክትል ዋና ስራ አስኪያጅ አቶ ዱላ ሻንቆን አነጋግረዋል። በጣም አመሰግናለሁ ስለ ጊዜዎት አቶ ዱላ ሻንቆ የኢትዮጵያ ብሔራዊ ሜትሮሎጂ ኤጀንሲ ምክትል ዋና ዳይሬክተር። እንግዲህ ሚሊዮኖችን ለተረጅነት የዳረገው የዘንድሮ ድርቅ መነሻ ሁለቱ ዋነኛ የዝናብ ወቅቶች መስተጓጎላቸው እንደሆነ ይታወቃል። አምና የበልግ ዝናብ አልመጣም። በኤልኒኖ ምክንያት ደግሞ የክረምቱ ዝናብ ቀርቷል። ይህንን ተከትሎ የተከሰተው ድርቅን በርካቶችን ለተረጅነት ዳርጓል። ዘንድሮ በበልጉም በመኸሩም ወቅት ዝናብ እንደሚኖር ተስፋ ተደርጎ ነበር። እንግዲህ የበልግ ግምገማችሁ ምን ይመስላል? የበልግ ግምገማው አሁን በተሰጠው አቅጣጫ ዝናባማ እንደሚሆን ተነግረዋል። ማለት ቀደም ብሎ ማለት ነው። ስለዚህ በዛ መሰረት አሁን በየቦታው ዝናብ እየዘነበ ነው ማለት ነው። በጣም ሰፊ ቦታ ሸፍኖ ዛሬ እንደውም በጣም ሰፊ የሆነ ዝናብ ነው ዘነበው። ዝናቡ አሁን ያለው የበልግ ዝናብ አቶ ዱላ አብዛኛዎቹን የሀገሪቱ አካባቢዎች ያካተተ ነው ማለት ይቻላል። በልግ አብቃይ የሆኑ የሀገሪቱን አካባቢዎች አዎ አካቶ አለው የዘነበ ያለው ጥሩ ዝናብ ነው ያለው አሁን ማለት ነው። እንግዲህ የበልግ ወቅት የሚባለው ወይም የበልግ ዝናብ መጀመር ያለበት መቼ ነው? ከሱ ተነስተው እስኪ ያብራሩልን። በልግ እንግዲህ በልግ የምንለው ከየካቲት ሁለተኛው ሳምንት ጀምሮ ነው በልግ የምንለው ነው ግንቦት ድረስ ይሄዳል ማለት ነው። በዚህ መነሻነት አቶ ዱላ አብዛኛዎቹ በልግ አብቃይ የሆኑ የአገሪቱ አካባቢዎች የበልግ ዝናብ በጊዜ ነው ያገኙት። አካሄድ ውስጥ እንዴት ነው ከምርት አንጻር? ለምሳሌ እኔ ሰሞኑን ወደ ደቡብ ወሎ አካባቢ ነበርኩኝ፣ ለጋምቡ ወረዳ የሚባል እና አንድ አርሶ አደር መጋቢት ሀያ ስምንት ጀምሮ በለገልን፣ የእሳቸውን ቋንቋ ለመጠቀም ነው ከመጋቢት ሀያ ስምንት ጀምሮ ይሄው በለገልን፣ የበልግ ዝናብ እየዘነበ ነው የበልግ ዝናብ መጥተዋል ማለታቸው ነው። እና ከዚህ አንጻር ሲታይ እንግዲህ የካቲት ነው መጀመሪያ ያለበት ብለውኛል። እርሱ የበልግ ዝናብ እንደዚህ በተበታተነ መልኩ ወይ በተለያየ ወቅት ነው መጀመር ያለበት በየቦታው ማለት ነው? ይሄን ያብራሩልኝ እስኪ። እንግዲህ የበልግ ስንል ከሁለተኛው የካቲት ሳምንት ጀምሮ ነው የምጀምረው። ይህ ደግሞ ቀስ በቀስ በሁሉም ቦታ እየተሰፋፋ ነው መጣው እንጂ በአንድ ጊዜ የጀመረበት ቦታ የለም። እና ቀስ በቀስ አሁን ቦታውን አገሪቷን እየሸፈነ ነው ማለት ነው። ስለዚህ አገሪቷ ተጠብቀው የነበረው የበልግ ዝናብ ታምናው በተቃራኒ ዘንድሮ እየተገኘ ነው ብሎ መደምደም ይቻላል። በጣም በጣም መደምደም ይቻላል። ምክንያቱም አምና እንደዚህ አልነበረም። በጣም ከፍተኛ የሆነ አንተም ልትመሰክረው የምትችለው በየቦታው በጣም ከፍተኛ ዝናብ እየዘነበ ጎርፍ የሚያስከትልበት አምና እንደዚህ አይነት ነገር አልነበረም። የጎርፉን ነገር ካነሱት አይቀር አቶ ዱላ፣ ከመጠን በላይ ነው ዝናቡ እየጣለ ያለው በሚጠበቀው ነው መጠን ነው እየጣለ ያለው። ጎርፉንስ ምን አስከተለው የሚል ጥያቄ ማንሳት ተገቢ ይመስለኛል። አዎ፣ ጎርፉን ያስከትል የሚችሉት ነገሮች መጀመሪያ ላይ ጀምር፣ በጣም ከፍተኛ የሆነ ዝናብ ዶፍ የሆነ ዝናብ የዘነበበት ነው። አንዳንድ ቦታዎች አልፎ አልፎ ይዘንብ የነበረ እውነታ ነው ያስከተለው። አሁን ግን በጣም ሰፊ ቦታ የሆነ ሸፍኖ ነው የሚዘንብ ያለው እና ይሄንን ጎርፍ ሊያስከትል የሚችለው አሁን በአንድ ቀን መቶ አምስት ሚሊ ሜትር የዘነበበት ቦታ አለ። አሁን ሀረር አካባቢ መቶ አምስት ሚሊ ሜትር ማለት በጣም ከፍተኛ ነው ማለት ነው። አልፎ አልፎ እንደዚህ አይነት ቦታዎች ተከስተዋል ማለት ከሰላሳ ሚሊ ሜትር በላይ የሚዘንበው ዝናብ ከፍተኛ ዝናብ ስለምን እነዚህ ተጠናክሮ የዘነቡበት ቦታዎች አሉ ማለት ነው። ስለዚህ አልፎ አልፎ አንዳንድ አካባቢዎችን ብቻ ያካተተ እንጂ ይሄ ጎርፍ ያስከተለው ከፍተኛው ዝናብ ሰፋ ያሉ ቦታዎችን የሸፈነ አይደለም። ስለዚህ ከ በተለይ ከሚኖረው የምርት መጠን አንጻር የሚያሰጋ አይደለም ብለን መጠን እንደምችላለን። ይሄ እርጥበቱ የሚያሰጋን ነገር የለም። እኛን የሚያሰጋን በጣም በሀገራችን በጣም አደገኛ ሆኖ ያለው ድርቅ ነው ማለት ነው። የዝናብ ሁነታ፣ የጎርፍ ሁነታ ሁሉም ቦታ አያጠቃልልም። ድርቅ ግን ሰፊ ቦታ ነው የሚይዘው። ስለዚህ አሁን ያለው የዝናብ ሁኔታ እንደ ጥሩ ዜና ሊቆጠር ይችላል፣ ነው ከእርስዎ የተረዳሁት። ምክንያቱም አሁን ኢትዮጵያ ውስጥ ካለው ድርቅ አንጻር ለምሳሌ ብንነጋገር የዘንድሮው የበልግ ሁኔታ የተሳካ ከሆነ ኢትዮጵያ ውስጥ ካሉት አሁን አስር ነጥብ ሁለት ሚሊዮን የአስቸኳይ ጊዜ የምግብ እርዳታ የሚያስፈልጋቸው ዜጎች ውስጥ አስር ከመቶ የሚሆኑት በዚህ ክረምት መጨረሻ ራሳቸውን ከተረጅነት ሊያላቅቁ እንደሚችሉ ከዚህ በፊት ይፋ የተደረገው የሰብአዊ እርዳታ መጠየቂያ ሰነዱ አመልክቷል። እንግዲህ የበልጉ ዝናብ እንደዚህ ተስፋ ሰጪ ከሆነ ወደ ክረምቱን እንምጣ። አቶ ዱላ ስለ መጪው ክረምት ያለው ቅድመ ትንበያ ምን ይመስላል? እንግዲህ ይህንን በሚቀጥለው ሳምንት የምናወጣ ቢሆንም የምናየው ኤልኒኖ የነበረው ሁኔታ የሚለወጥበት ኮንዲሽን አለ። ስለዚህ ከኤልኒኖ ተለውጦ ለክረምት ዝናብ ሰጪ የሆኑ ሁኔታዎች የምንፈጥሩበት ስለሆነ አመቺ ሁኔታ ይፈጠራሉ ብለን ነው የምንገምተው። ስለዚህ በሰፊው በሚቀጥለው በደንብ አድርገን ህብረተሰቡ ባሉበት መረጃ የሚሰጥ ይሆናል ማለት ነው እና ግን አዝማሚያው ጥሩ እንደሚሆን ነው ያለው ማለት ነው። እንግዲህ ባለፈው ያለፈው ክረምት ዝናብ የተስተጓጎለው በኤልኒኖ ምክንያት እንደሆነ እርስዎም ጠቅሰውታል። ኤልኒኖ ባይቀጥል እንኳን በአሁኑ ክረምት ወደ ሊቀየር ይችላል የሚሉ ስጋቶች ከዚህ ቀደም ሲንጸባረቁ የነበሩበት ሁኔታ ይታወሳል። አቶ ዱላ፣ እነዚህ ሁኔታዎች ስጋት አይሆኑም የሚል ነው በእናንተ በኩል ያለው ግምገማ እንግዲህ ምንድን ነው? አሁን አንደኛ ላኒና በምንልበት ጊዜ የውሃ ወለሉ ይቀዘቅዛል ነው። ይህን ደግሞ አሁን ከመደበኛ በላይ የሆነው የኤሊኖ ጉዳይ ወደ ዜሮ እየሄደ ወደዛ የሚሄድበት ኮንዲሽን ነው። እስካሁን ዲክሌርድ አልሆነም አልተገለጸም፣ ግን አቅጣጫ ወደዛ ይሆናል ማለት ነው። እነዚህ ሁለቱ ዜሮም አካባቢ ማለት ባህር ወለሉ ባይሞቅም ባይቀዘቅዝም፣ ዜሮ መደበኛ ቦታ ቢይዝም ክረምቱ መጥፎ አይሆንም ማለት ነው። እንደገና ቢቀዘቅዝም ለክረምቱ መጥፎ አይሆንም ማለት ነው። እንግዲህ ኤልኒኖ መሞቅ ነው፣ ላሊና መቀዝቀዝ ነው በአንድ ጊዜ ከሙቀቱ ወደ ቅዝቃዜው አይመጣም እያሉ ይመስለኛል። እስኪ ለአድማጮች ግልጽ በሆነ መንገድ ያብራሩልን። አዎ፣ እንግዲህ ምንድን ነው የሚመጡበት ሁኔታዎች አሉ፣ ግን ሁልጊዜ ይሆናሉ ወይ የምለው ነገር ነው። አሁን ትሬንዱ እንደዛ ነው አለው። መደበኛም ቢሆን ይሄን ያህል ክረምቱ የሚያሰጋ አይደለም፣ እንደገና በቀዘቅዜም የሚያሰጋ ነገር አይደለም። ለዝናቡ ሁኔታ ለእርጥበቱ ማለት ነው። አቶ ዱላ የመጨረሻ ጥያቄ አድርገዋለሁ፣ አንድ ነገር ለአንሳ። ለምሳሌ አሁን አዲስ አበባ ውስጥም እንግዲህ ዝናብ እየታየ ነው። በተለያዩ ቀናት ዝናብ እየዘነበ ነው እየተመለከትን ነው። እና አዲስ አበባ ከየትኛው የዝናብ ወቅት ነው የምትመደበው? በልግ አብቃይ እንደሆኑት አካባቢዎች በዚህ በበልግ ወቅት አዲስ አበባ ውስጥ ይዘንባል ወይ ሲሉ የሚጠይቁ ሰዎች አሉ። እና ወቅታዊውን የአዲስ አበባ ዝናብ የአየር ሁኔታ ከየትኛው ነገር ጋር ነው የምናዛምደው? አቶ ዱላ ይሄ ዝናብ የዝናብ ነታ ግንቦት ነው፣ አሁን ነው በፈረንጆች ማለት አለም ስለሆነ አሁን በቆሎ የሚዘራበት ወስተር ማለ ምዕራቡ የአገራችን ክፍል አሉ፣ በቆሎ የሚዘራበት ነው። ከዚህ በፊትም ዝናብ የሚያገኙበት አካባቢ ነው፣ ዘር የሚያዘጋጁበት ነው። ሌሎችም አዝርቶች የሚዘሩበት ስለሆነ፣ ስለዚህ አሁን ይሄ በጣም ጥሩ ዝናብ ነው ያለው። አሁን አዲስ አበባ ላይ ማግኘት አለበት፣ አግኝተዋል ማለት በደብረ ማርቆስ አካባቢ፣ ደብረ ብርሃን አካባቢ፣ በዚህ በቤኒሻንጉል ጉሙዝ አካባቢ ዝናብ ያገኛሉ ማለት ዘር የሚዘሩበት ጊዜ ስለሆነ መስመር የምንሰምርለት የለም ነው አሁን። ስለዚህ በልግ ነው ከበርጉ ጋር የተያዘ ነው ከክረምቱ ጋር ነው ብለን የምናሰምረው መስመር የለም እና እያልን እኛ እንዲሁም ጋምቤላ አካባቢ ከመጋቢት ጀምሮ ደምቢዶሎ አካባቢ የሚያገኙበት ነው ማለት ነው። ስለዚህ ክረምቱ ቀስ በቀስ ወደ ሰሜን የሚሄደው እስከ ሰኔ እስከ ሐምሌ ድረስ ወደ ላይ የገሰገሰ እየገሰገሰ ይመጣል ማለት ነው። ስለዚህ ይህን በዛ አካባቢ የክረምት ዝናብ ልንለውን ይችላለን ማለት ነው። አቶ ዱላ ሻንቆ የኢትዮጵያ ብሔራዊ ሜትሮሎጂ ኤጀንሲ ምክትል ዋና ዳይሬክተር ለስራ ሄዱበት፣ ከአዳማ ይሄንን ቃለ ምልልስ ስለሰጡኝ በጣም አመሰግናለሁ ስለ ጊዜዎት። እኔም በጣም አመሰግናለሁ። ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት። ክቡራትና ክቡራን የሰማችሁት የዕለቱን አብይ ርዕስ ነበር። የትንታኔው መጽሔት ይቀጥላል። በምዕራብ ወለጋ ዞን ነጆ ከተማ ውስጥ ባለፈው እሁድ ሌሊት ከፖሊስ ድብደባ ጋር በተያያዘ አንድ ተማሪ መሞቱን የከተማዋ ነዋሪዎች ለኦሮምኛ ፕሮግራም ክፍል ባልደረባ ለጃለኔ ገመዳ ተናግረዋል። የነጆ ከተማ አስተዳደር ግን ተማሪው የሞተው በሕመም ምክንያት መሆኑን ሐኪም አረጋግጧል ብሏል። በሌላ በኩል ቤተሰብ የታሰሩ አባላቱን ማየት እንዳልቻለና ከከተማይቱ በፖሊሶች ተይዘው የተወሰዱትም የት እንደደረሱ እንደማያውቅ ይገልጻል። ወደ ጃለኔ ሪፖርት እናልፋለን። ሶሎሞን ክፍሌ ነው የሚያቀርበው። የነጆ ከተማ ነዋሪ የሆኑት አቶ መሐመድ ሂካ ለጃለኔ እንደገለጹት ከሁለት ሳምንታት በፊት የፌዴራል ፖሊስና የአጋዚ ወታደሮች ከተማይቱ ውስጥ በሚገኘው የመሰናዶ ትምህርት ቤት ገብተው ተማሪዎችን ከሰበሰቡ በኋላ ፊታቸውን ወደ ፀሐይ አዙረው መሬት ላይ እንዲተኙ አድርገዋል። ትማራላችሁ፣ አትማሩም፣ እናንተ ግን ምንም ጥያቄ መጠየቅ አትችሉም ብለው ሲደበድቧቸው ነበር። በዚህ ምክንያት ለሁለት ሳምንታት ተማሪዎች ትምህርት ቤት እንዳልሄዱና ፈደሳ አበራ፣ ምትኩ ዋጋሪ፣ መርጋ አጋ፣ ደጋጋ እንዳለ፣ ጅሬኛ ማሞ፣ ጋዲሳ ዋጋሪና ኢፋ ጫሊ የሚባሉ ተማሪዎች ተይዘው እስር ቤት እንደገቡ ነዋሪው ገልጸዋል። እነዚህ ተማሪዎች መጋቢት 28 2008 ዓመተ ምህረት በፍርድ ቤት ቀጠሮ አላችሁ ተብለውም ነበር፣ ከተወሰዱ በኋላ ቀኑን ሙሉ ምንም ምግብ ሳይሰጣቸው እዚያው ውለው ፍርድ ቤትም ሳይቀርቡ እንደተመለሱ በተጨማሪ ተገልጿል። የነጆ ከተማ ተማሪ የሆነው ሰቦቃ አየነው እንደገለጸው ደግሞ ባለፈው እሁድ የፋሲካ በዓል ዕለት ማታ ተማሪ ሳሙኤል ተክሌ አመንቴ የሚባል የዘጠነኛ ክፍል ተማሪ ፖሊስ ባደረሰበት ኃይለኛ ድብደባ ምክንያት ደም ሲያስታውከው ከቆየ በኋላ ሆስፒታል ደርሶ ሞቷል ብሏል። ፋሲካ ዕለት አንድ ሳሙኤል የሚባል አቃሉ ዘጠነኛ ክፍል ተማሪ ነው። ያጁ ላይ ይሰራል። አላልቱ አካባቢም መኪና እያጠቀ ይኖራል። ይናተለው ወደፊቱ ማንጨት ሳዳ አውጥቼ ኑሮዬን ያሳድጋለሁ ብሎ ሲያወራም ሰንቼ ነበር። ወፋቱ ጋር ኢለቲ ማታ ሌሎች ሩጫ መለሱ ሲወጡ ይሄ ደግሞ እንዳጋጣሚ ተያዘ። ከተያዘ በኋላ ሌሊት ወይኔ ጀርባይ፣ ወይኔ ጀርባይ ላይ ነው መጡ ብሎ ሲጮይ ሲያልፍ ሰዎቹ ሰሙ። ከዛ በኋላ ሆስፒታል ሄደ። ሆስፒታል ሲሄድ ደግሞ እዛ ሞተ። ፖሊሶች ናቸው። ወደ ግዳ የሚባል ወደ ትውልድ ሀገሩ ጨለማን ተገን በማድረግ የሰው ቤት እየዞሩ ልጆቹ ያፍሳሉ። አሁን እስር ቤት ያሉ ተማሪዎች ስንት ይሆናሉ? መቼ ነው የታሰሩት? ከሶስት አምስት በፊት ይሆናሉ ብዛታቸው። ግማሹ ይኸው ገብቶ ነበር። ሌሎቹ ደግሞ አሁን የተሰቃዩ ነው። የጠፉ ተማሪዎች አሉ። ፈርቶ አባትናታቸውን ሲጠፉ በልጁ ምክንያት የታሰረ አንደኛው ሰራተኛ ነው። ሁለተኛው ቦካ እነዚህ ሌሎቹም ግልጽ ያልደረሰኝም እንጂ እነ ባይኖ ያየሁት ናቸው። ልጆቻቸው ስላልተገኙ እነዚህ በልጆቻቸው ፋንታ እየዘቃዩ ናቸው። ታስሮ ያሉትን ሄዶ መጠየቅ ይቻላል። በአይን ለማየት ለመገናኘት አይችሉም ከቤተሰቦቻቸው ጋር አንደርግራውንድ ቸለማውስ ነው ታስሮ ያሉት። ምግብ በር ላይ ፈተሽ እና የወላጅ ናታቸው ሆነ ምግብ ሌላ ዘመዶቻቸው በአይን ለማየት አይችሉም። ምግብ ሰጥቶ ነው የሚመለሱ እንጂ ከልጆቻቸው ጋር ተገናኝተው ማውራት አይችሉም ወደ ሌላ ቦታ የተወሰዱ አሉ የት ነው የተወሰዱት ወር እንደሰማን ከሆነ ሌሎች ጦር ላይ ላሉ ባለስልጣናቶቹ የታሰሩ ሰዎች የት እንዳሉ ቤተሰቦች አይናገሩም እየተሰቃዩ ናቸው እነሱ የት አሉ ወይ ይሞታሉ ወይ አሉ ወይ ይገባሉ ወይ አይገቡም ብሎ ጭንቀት ላይ ናቸው ከእነሱ ውስጥ አሁን ለምሳሌ ሴፋ ይባላላት ማቴዎስ ይባላል ሀይስኩል አስተማሪ ነው አንድ የመማር ማስተማሪ ቀጥሏል። አሁን ዛሬ ይወጣሉ ይገባሉ። ዛሬ ምሳሌ በሶት ሰዓት ላይ ወደ ቤት ተመለሱ። የረፈራቶሪ ምን እንደሆነ ያናሱ በተጨማሪም ከተማይቱ ውስጥ ተማሪዎች፣ አስተማሪዎችና ሌሎችም ተይዘው የት እንዳደረሷቸው የማይታወቅ እንዳሉ አቶ መሐመድ ሂካ ገልጸዋል። ደበልሰኒ ወደ የትኛው እስር ቤት እንደላውካቸው አንድም የሚያውቅ የለም። ነጆ ወረዳ ውስጥ ባሉ እስር ቤቶች ውስጥም የሉም። ወደ ላይ ተልከዋል ይባላል። ቤተሰብ የት ናቸው ብሎ ይጠይቃል። ታሳሪዎቹ ከቤተሰቦቻቸው ጋር ምንም ግንኙነት የላቸውም። ሌላም ችግር እንዳለ መኖሩን የገለጹት አቶ መሐመድ ሂካ ይኸውም በከተማዪቱ ውስጥ ታስረው ያሉትን ምግብ ማቀበል እንጂ በአይን ማየት አልተፈቀደላቸውም ብለዋል ማየት አትችሉም ምግብ አስቀምጣችሁ ሂዱ ብለው ቤተሰብን ይመልሳሉ ብለዋል የነጆ ከተማ አስተዳዳሪ አቶ ብርሃኑ ጫሊ ስለ ተማሪ ሳሙኤል ተክሌ አመንቴ አሟሟት ተጠይቀው ነበር ሆስፒታል ባገኘነው መረጃ የግል የጤና ችግር እንዳለበት ያዩት ዶክተሮች ወስነዋል የሚል ነው ነገር ግን በአካል ሆስፒታል ተገኝተናል ጠየቅ ነው። ይኸውም ግለሰቡ ከበላውና ከጠጣው ነገር ጋር በተያያዘ ነው። ምናልባት ከመጠን በላይ በመጠጣቱ ከልቡ ጋር የተያያዘ ነው ተብሏል። ተማሪው የሞተው በፖሊስ ድብደባ ነው የተባለው አንዳንድ ኃይሎች ረብሻ ለመቀስቀስ የሚያስወሩት ነው ያሉት አቶ ብርሃኑ ስለ ታሰሩት ተማሪዎችና ሌሎችም ተጠይቀው ካኔዳማ ነሞታ ረኩ አዳዳ ጠሪ ፖሊሲኒ የታሰሩት የተለያየ ችግር ፈጥረው ፖሊስ አስፈላጊውን መረጃ ያገኘባቸው ነዋሪዎችም ሆነ መምህራን ሊሆኑ ይችላሉ። በወንጀል ተከሰው ፍርድ ቤት የቀረቡት ተማሪዎች ብቻ አይደሉም። ዝም ብሎ ግን ፖሊስ ከትምህርት ቤትና ከከተማ ይዞ በቁጥጥር ስር አያውላቸውም። የሕግ የበላይነት የተጠበቀባት ሀገር ነች። በከተማይቱ ውስጥ ታስረው ያሉትን ቤተሰብ መገናኘት ይከለክላል ስለሚባለውም አቶ ብርሃኑ ጫሌ በሰጡት መልስ ዘመዶችና ሌሎች ሰዎች ፖሊስ ጣቢያ ሄደው በፖሊስ ቁጥጥር ስር ያሉትን ሰዎች መጠየቅ፣ ማነጋገር ይችላሉ። ነገር ግን የመጎብኛ ሰዓት አለ። የተከለከለበት ሰዓት ከተፈቀደው ሰዓት ውጭ የሄዱ ሊሆኑ ሲችሉ ብቻ ነው። ከነጆ ከተማ ተይዘው የት እንደተወሰዱ ቤተሰብ ሳያውቅ ቀርቶ በጭንቀት ላይ እንደሆነ ነዋሪዎች ገልጸው ነበር። አቶ ብርሃኑም ተጠይቀዋል። ወንጀል ሲፈጽሙ ጉዳያቸው በከፍተኛ ፍርድ ቤት ቁጥጥር ስር የሚውሉ አሉ። እንደዚሁም አገሪቱ ውስጥ ባሉ የተለያዩ ፍርድ ቤቶች ደረጃ በደረጃ ሕግ ፊት የሚቀርቡ አሉ። ስለዚህ የት እንዳሉ ፖሊስ ቢሮ፣ አቃቤ ሕግ ቢሮና እኛ ዘንድ መጥተው መጠየቅ ይችላሉ። በተለያዩ አካባቢዎች የተላኩ ስላሉ ገንዘብ ኖሯቸው መሄድ ከቻሉ የት የት እንዳሉ እናውቃለን። ከእኛ ዘንድ መጥተው መረጃ ማግኘትም ይችላሉ። የነጆ ከተማ አስተዳዳሪ አቶ ብርሃኑ ጫሊ እንዳሉት የመማር ማስተማር ሂደቱ ግን በተሟላ ሁኔታ እየተካሄደ ነው። ችግር የለም። አገራቸው ውስጥ ያለውን ግጭት እየሸሹ የሚፈልሱ ሶሪያውያን ሌላም በር እየተዘጋባቸው ሲሆን የአሁኑ አፍሪካ ውስጥ ነው። ሞሪታንያ ለወትሮው ሶርያውያንን በገፍ ከሚቀበሉ ሀገሮች አንዷ ነች። ካለፈው የካቲት አንስቶ ግን መድረሻቸውን አውሮፓ ያደረጉ ፍልሰተኞችን ለመገደብ እንደሚሞክሩት የሰሜን አፍሪካ እና የሳህል ባለሥልጣናት ሁሉ ኖዋክሾትም ቪዛ መጠየቅ ጀምራለች። ካተሪና ሆዬ ከማሊ ዋና ከተማ ዘግባለች። አዲሱ አበባ ያቀርበዋል። ካሊድ ቤኖ ጀማል አህመድ ነው፣ በዋትሳፕ ለጓደኛው ሀሊድ የሚደውልለት። እየተነጋገሩ ነው። አሁን የት ነው ያለኸው? ይጠይቀዋል። ሁለቱም ከሶሪያ ኢድሊብ ከተማ ናቸው። ሀሊድ ገና ጀርመን መግባቱ ሲሆን ጀማል ደግሞ ወንዶች በሙሉ ከነቤተሰቦቻቸው ተጨናንቀው ለሁለት ዓመት ያህል በኖሩባት በአንድ የባማኮ አፓርትመንት ውስጥ ነው የሚገኘው። جمال مالي وست يعني هالجزيرة منور على القدم كيف احنا جايين لهنا نحن في حماية الله وهالشعب የሙቀቱ ኃይለኛነት የኤሌክትሪክ በየጊዜው መቋረጥ ከባድ መሆኑን ነው ጀማል እየገለጠ ያለው። ስድስት ልጆቹም በተደጋጋሚ ይታመሙበታል። ትንሹ ልጁ መሐመድ አስር ወሩ ነው። ክብደቱ ግን አምስት ኪሎ ብቻ ሲሆን ገንዘብ ቢኖረኝ ይላል በ24 ሰዓት ውስጥ ነው ከአገር የምወጣው። አንድ ስጋቱ ግን ልጆቹ ሰሜን ማሌና አንጎላ በረሃ በአሸጋጋሪዎች ካሚዮን ሲጓዙ የሚያጋጥመው መከራ ነው። ለነገሩ ጓደኛው ካሊድም ወደ አውሮፓ ሲያቀና በሰሜናዊ ሞሮኮ ወደብ ነው ወደ ስፓኙ ከተማ የዘለቀው። ወደ ስፓኝ የሄደውም በጀልባ ነው። ረጅም አድካሚና ሙቀት ያየለበት ጉዞ ነው። ባለፈው ዓመት የአውሮፓ አገሮች በሮቻቸውን የዘጉበት ብዙም የተባለበት ጉዞ ነው። ሶሪያውያን ፍልሰተኞች ገንዘቡ ቢኖራቸው በአውሮፕላን ነበር የሚጓዙት። አካሄዱም ቱርክ ውስጥ ሊባኖስ ላይ ይሳፈሩና ሞሪታኒያ ዋና ከተማ ለመግባት የ5000 ኪሎ ሜትር በረራ ያደርጋሉ። ከኖክሾክ ወደ ማሌ ለመሄድ ኦቶቡስ መጠቀም ይቻላል ተብሏል። ከዚያ ሕገወጥ የሰዎች አዘዋዋሪዎች እስከ ሜዲትሬንያን ያደርሷቸዋል። ይህ ጉዞ አፍሪቃውያን ፍልሰተኞች ለዓመታት ሲጠቀሙበት የነበረ ነው። ለአንድ ተጓዥ ፍልሰተኛ የሚከፈለው 300 ዶላር ነው። ምንም እንኳ ሶርያውያን የተሻለ የገንዘብ አቅም እንዳላቸውና በዋጋ ረገድም ጥሩ ክፍያ እንደሚጠይቁ ባለሥልጣናት ቢናገሩም ጉዞው አደገኛ በመሆኑ በየወሩ ቢያንስ ከ24 ሰዎች ያላነሰ ሕይወት ያጣሉ። በዚህ ዓመት ከጥር እስከ ሚያዝያ ድረስ እንኳ ማሊ ውስጥ የሚገኘው የተባበሩት መንግስታት የስደተኞች መስሪያ ቤት እንደገለጠው 436 ሶርያውያን ስደተኞች አንዲት የድንበር ከተማ እያቋረጡ ወደ ቲምቡክቱ አቅጣጫ ተጉዘዋል። ባካሪ ዶምቤ ከባማኮ የአይኦኤም ማለት የዓለም አቀፍ የፍልሰተኞች መሥሪያ ቤት ኃላፊ ናቸው። ወደ ማሊ የገቡ ሶርያውያን ቁጥር ስንት እንደሆነ መናገር አስቸጋሪ ነው ይላሉ። አባቶችን፣ እናቶችን ሁሉም በአንድነት ሲጓዙ ታያለ። በመስከረም የገባው የመጀመሪያው ቡድን ውስጥ 36 ሲሆኑ ሁሉም ግን ፓስፖርትና የይለፍ ፈቃድ ነበራቸው። ስለ ሌሎቹ ግን በምን በኩል እንደ ገቡ አልተመዘገበምና ማወቅ አይቻልም። ብዙውን ጊዜ ከከተማው ይልቅ ጫካውና በረሃውን ነው ለጉዞ የሚመርጡት። የተባበሩት መንግሥታት ድርጅት እንደሚለው አልጄሪያ ካለፈው ዓመት አንስቶ ቪዛ መጠየቅ ከጀመረች በኋላ ሞሪቴንያ ውስጥ ገኝነት የሚጠይቁ ሶርያውያን ቁጥር በእጥፍ ጨምሯል። ሞሪቴንያም ካለፉት ሁለት ወራት ወዲህ ቪዛ መጠየቅ በመጀመሯ ዛሬ ዛሬ ኖቅሾ የሚገቡ ሶርያውያን ቁጥር እየቀነሰ መጥቷል። በዚህ ዓመት ማሊ 92 ሶርያውያንን በጥገኝነት ተቀብላለች። ያ ጥገኝነት ግን የሥራ ፈቃድ አይጨመርም። ጀማል እንደሚለውም ማሊ ውስጥ ለረጅም ጊዜ መቆየት አማራጭ አይሆንም። የትምህርት ቤት ክፍያ ውድ ነው። በዚህ ላይ ትምህርቱ ጥራት ከሶሪያ ያነሰ ነው። ትልቁ ልጄ ለምሳሌ ሐኪም መሆን ነው የሚፈልገው ሶሪያ ውስጥ በጣም ጎበዝ ተማሪ ነበር። አሁን ግን እንግሊዝኛ ማጥናት ስላለበት አስቸጋሪ ሁኔታ ውስጥ ገብቷል ነው ያለው። ይህ ሁሉ ሆኖ ጀማልን ሌሊት ሌሊት ከእንቅልፉ የሚቀሰቅሰው የጀርመን ጉዞ ነው። ህልሙ ጀርመን ገብቶ መኖር በቃ። ክቡራትና ክቡራን አድማጮች ዝግጅታችን እስከ ምሽቱ አራት ሰዓት ይቀጥላል። አሁን አዲስ አበባ ላይ ሶስት ሰዓት ከሰላሳ ሶስት ደቂቃ ሆኗል። በዋሽንግተን ዲሲና አካባቢዋ ደግሞ አርብ መያዝያ ሀያ ስምንት ሁለት ሺ ስምንት አመተ ከቀኑ ስምንት ሰዓት ከ ሶስት ደቂቃ ነው። እያስተናገድ ናችሁ ያለ ነው። እኔ ሰሎሞን አባትና ቆንጂት ታየነን አሁን ከስልክ አስተያየቶቻችሁ ጥቂቱን እናሰማችሁ ቮይስ ኦፍ አሜሪካ ሰላም ካለ እናንተ ይሁን። ቅድሚያ ወያኔ ፋሽስት መንግስት ነው ሲሉ አራቱ የጥምር የኦሮሞ ህዝቦች ሊቀመንበር ያሉት ዶክተር ብርግጥ፣ ከአንድ የምሁር የማይጠበቅ ቢሆንም አንድ እንበላቸው ብዬ ነኝ። ፋሽሽ ወያኔ ሳይሆን የእርስዎ ድርጅት ነው ፋሽስቱ። ሌላው የኢትዮጵያ መንግስት የእርስዎ ድርጅት መለሰታ ቁጭ ብሎ እንደራበት ቢለውም ቢያመለክትም ከሞተ ድርጅት ጋር አንደራደርም ስለተባሉ በዚህ ተናደው አሁን ወደ ስድብ የገቡት። ሰላም ዜናዎች፣ ተቃዋሚዎች በጋራ ለመታገል ወሰኑ፣ አሜሪካኖች ወያኔ በኢትዮጵያ ህዝብ ላይ የሚፈጽመውን ህገውጥ ጭፍጨፋ በተመለከተ ስጋታቸውን ገለጹ፣ የሚሉት አባባሎች ከመደጋገማቸው ብዛት ህዝቡንም አስመርረዋል እላለሁ። ዶክተር በያን ሶባ እሁን እንደጉ ተሰሰም የንጹሃን የኦሮሞ ደም ልቦ ተሰብሮ ከሆነ አማራውን፣ ኦሮሞውን፣ ትግሬውን፣ ጉራጌውን ሁሉም የሚያቅፍ የተቃዋሚ ህብረት ፈጥራችሁ ለኢትዮጵያ ህዝብ አላማችሁን ልትገልጹ ቆርጣችሁ ተነሳችሁ ወይስ ለወያኔ ሌላ ሀያ አምስት አመት እንዲገዛ እድል ልትሰጡት ነው? ለምን ይባል? ወያኔም ከባብለ ግዛ ነው ተቃዋሚዎችም ተመጣጥመን በጎርፍ እየተያየህ ታገል ነውና፣ የእስከዛሬው ጉዞአችሁ አመሰግናለሁ። ጎራው ነው ከሜልካ ስለ አስተያየቶቻችሁ እናመሰግናለን። ክቡራትና ክቡራን በተዘዋዋሪው የስልክ መስመራችን 202 2059942 የስልክ መስመር 14 ነው። አስተያየቶቻችሁን በድምፅ በተቀረጸ መመሪያ መሰረት ኑሩ። በኢሜይል ለምትጠቀሙ ደግሞ አድራሻችን ኤች ኦ አር ኤን አት ቪኦኤ ኒውስ ዶት ኮም መሆኑን እናስታውሳችሁ። ከአሜሪካ ድምፅ ራዲዮ ጣቢያ በ19፣ በ22 ና በ25 ሜትር ባንድ እንዲሁም በናይልሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁን የአርብ ምሽት መደበኛ ስርጭት ነው እያደመጣችሁ ያላችሁት። አብራችሁን ቆዩ። በግጭት እየታመሰች ባለችው ብሩንዲ ሰላም ለማምጣት የክልሉ ሀገሮች አዲሱ ሸምጋይ እንዲሆኑ የቀድሞው የታንዛኒያ ፕሬዚደንት ቤንጃሚን ካፓን መሰየማቸው የሰላም ሂደቱን ያንቀሳቅሰዋል የሚል ተስፋ ጥሎ ነበር። ይሁን እንጂ ትናንት ወይም በዚህ ሳምንት መጀመሪያ ላይ ታንዛኒያዋ አሩሻ ከተማ ሊካሄድ የነበረው ስብሰባ እስከ ወሩ መጨረሻ እንዲዘገይ ተደርጓል። በዚህ መሀልም በሀገሪቱ አስሩ የእጅ ቦምብ ጥቃቶች እስሩ የእጅ ቦምብ ጥቃቶችና ግድያዎቹ እንደቀጠሉ በመሆኑ የሰላም ንግግር ጥረቶችን ይበልጥ እየተወሳሰቡ እንዲመጡ አድርጓቸዋል። መሐመድ ዩሱፍ ከናይሮቢ ያጠናቀረው ዘገባ አለ፣ ቆንጅት ታቀርበዋለች ሰኞ ሊጀመር ታቅዶ የነበረው የቡሩንዲ የፖለቲካ ሽምግልና ለሌላ ጊዜ ተላልፏል። ስለምን ባለስልጣናት ከመንግስቱና ከተቃዋሚዎች ጋር ተጨማሪ ውይይት ማካሄድ ስለሚያስፈልግ ነው ነው የሚሉት ከአሁን ቀደምም የዩጋንዳው ፕሬዚደንት ዮዌሪ ሙሴቪኒ የመሩት የሽምግልና ጥረት ውጤት እንዳላመጣ ይታወሳል። ባለፈው መጋቢት ወር ታዲያ የምስራቅ አፍሪቃ ማህበረሰብ ኢኤሲ የቀድሞውን የታንዛኒያ ፕሬዚደንት ቤንጃሚን ሚካፓን ድርድሩን እንዲመሩና ለአንድ አመት የዘለቀውን የፖለቲካ ቀውስ መፍትሄ እንዲፈልጉለት ሾመዋቸዋል። ለድርድሩ ቀረቤታ ያላቸው ባለስልጣናት እንዳሉት የሀገሪቱ መንግስት በመንግስትና በጸጥታ ባለስልጣናት ላይ ጥቃት እያደረሱ ነው ብሎ ከሚወነጅላቸው ተቃዋሚ ቡድኖች ጋር መነጋገሩ ላይ እያመነታበት ነው። የመንግስቱ ቃል አቀባይ ዊሊ ኒያ ማቲዌ ድርድሮቹ ሰፋ ብለው በስደት ያሉ ተቃዋሚ ቡድኖችንም ማሳተፍ ይገባቸዋል ብለዋል። በሀገሪቱ ውስጥ የፖለቲካ ንግግሮች እየተካሄዱ ያሉት ቡሩንዲያውያን እርስ በርሳቸው የሚያደርጉትን ውይይት እንዲመራ ኃላፊነት የተሰጠው ተቋም ወይም ኮሚሽን ስላለን ነው። ወደ ሀገር መምጣት የማይችሉትን ቡሩንዲያውያን ያሉበት ቦታ እየደረስን ለማሳተፍ ስንልም ውይይቱን በሀገር ውስጥም በውጭም ለማካሄድ ዝግጁ ነን። አብዛኛው አባላቱ በውጭ በስደት ላይ ያሉ ቡሩንዲያውያን የሆነው ተቃዋሚ ቡድን ሲኤንኤአርኢዲ መንግስት፣ በፖለቲካ ድርድሩ እንዳንሳተፍ እያከላከለ ነው በማለት አማሯል። የአምነስቲ ኢንተርናሽናል የክልሉ ምክትል ስራ አስኪያጅ ሳራ ጃክሰን የድርድሩ መጓተት የሀገሪቱ መረጋጋት ላይ ጉዳት እያደረሰ መሆኑን ያስረዳሉ። ድርድሮች በተደጋጋሚ እየዘገዩ መሆናቸውን እያየን ነው። በዚህ የሚጎዳው ደግሞ ተራው ብሩንዲያዊ ነው። በኢኮኖሚ ሁኔታ የተለያዩ ወገኖች ይበልጡን ጽንፍ እያያዙ በመምጣታቸው በታወቁ ሰዎች ላይ በሚደርሰው ግድያ የሚጎዳው ህዝቡ ነው። ሁከቱና የሰብአዊ መብት ጥሰቱ እየተባባሰ መሆኑንም የአምነስቲዋ ሳራ ጃክሰን አክለው The last year has been marked by killings, torture, arbitrary arrests. ባለፈው ዓመት ግድያዎች፣ የማሰቃየት ተግባሮች፣ በዘፈቀደ ማሰር ተፈጽሟል። ባለፉት ሁለት ሳምንታት ደግሞ የሁሉም ወገኖች የሆኑ ከፍተኛ ባለሥልጣናትን ኢላማ ያደረጉ ግድያዎችና ጥቃቶች ተባብሰዋል። ባለፈው ሳምንት አንድ ከፍተኛ የቡሩንዲ ብርጌደር ጄኔራል ባለቤታቸውና ጠባቂያቸው በታጣቂ ጥይት ተገድለዋል። ድርጊቱን የሀገሪቱ ፕሬዚደንት ፒየር ንክሩንዚዛም አውግዘውታል። የኮሬናቡ ፖለቲካ ንቅናቄ መሪ ዲዮዶን ብሪሃንዱካ ቡሩንዲ የአመራር ለውጥ ነው የሚያስፈልጋት ይላሉ። እነዚህ ሰዎች ሀገሪቱን ለመምራት ብቁዎቹ ሰዎች ናቸው ብለን አናምንም። እጆቻቸው ንጹሕ አይደሉማ። አንዳንዶቹ እጃቸውም ላይ ደም አለ። እንደኛ እምነት ከአዲሱ ትውልድ የወጡ ፖለቲከኞች በዓለም አቀፍ ማህበረሰብ እርዳታ አመራሩን መያዝ አለባቸው። ቡሩንዲ ወደ ብጥብጥ እያቆለቆለች የሄደችው ፕሬዚደንቱ ፒየር ንኩሩንዚዛ ለሶስተኛ የሥልጣን ዘመን እወዳደራለሁ ካሉ በኋላ ነው። ነቃፊዎች ህገ መንግስቱን እየጣሱ ነው ቢሏቸውም፣ ፕሬዝደንቱ በምርጫው አሸንፈው መንበረ ስልጣኑን ለሶስተኛ ጊዜ ያዙ። መሀከሉም መፈንቅለ መንግስት ሙከራ ተካሂዶባቸዋል። ሁከት የቀላቀሉ የተቃውሞ እንቅስቃሴዎችም ተደርገዋል። በተባበሩት መንግስታት ድርጅት መሰረት የቡሩንዲው ቀውስ ከተቀሰቀሰ ወዲህ ከ400 የሚበልጡ ሰዎች ተገድለዋል። ከ250 ሺ በላይ የሆኑ ዜጎቿም ሀገር ጥለው ተሰደዋል። ወደ ተከታዩ ቅንብር እናልፋለን። አፍሪካ በጋዜጦች አዘጋጅና አቅራቢ አዳነች ፍሳሀይ ነች። አፍሪቃ በጋዜጦች የተሰኘው ፕሮግራማችን ስለ አፍሪቃ ከተጻፉት የተወሰኑትን ጨምቆ ያቀርባል። ኢትዮጵያ ለአፍሪቃ ጸጥታ የላቀ ቦታ እንዳላት ተገለጸ፣ የኢትዮጵያ አርሶ አደሮች ድርቅን መልሶ በማልማት ሥራ እየታገሉት እንደሆነ ተዘገበ የሚሉትን ርዕሶች ነው በዛሬው ቅንብራችን የምንመለከተው። ብሩኪንግስ የተባለው የብሩኪንግስ ተቋም መጽሔት ስለ ኢትዮጵያ ባቀረበው ጽሁፍ ኢትዮጵያ በአፍሪቃ እያደገች በመሄድ ላይ ያለች ኮከብ ናትን? ብሎ ይጠይቅና በአንዳንድ መለኪያዎች አዎን ሲል ያረጋግጣል። ኢትዮጵያ ከናይጄሪያ ቀጥላ በአፍሪቃ የበዛ ህዝብ ያላት ሀገር ናት። ለአስርተ ዓመት ያህል የአመታዊ ገቢዋ እድገት መጠን ከ ከአስር ከመቶ በላይ ሲያድግ ቆይቷል። የአፍሪካ ህብረት ዋና ጽህፈት ቤት ይገኝባታል። በሶማሊያ ያለውን ጽንፈኛ ቡድን አልሸባብን በመታገልና በሰፊው ከሚካሄደው ጸረ አሸባሪነት ትግል ጋር በተያያዘ ዋናዋ የዩናይትድ ስቴትስ አጋር አጋርናት ወገን የለየና በዘር ላይ የተመሰረተ ውጥረት ሊሰፍን በሚችልበት አካባቢ ኢትዮጵያ የሚያስደንቅ ማህበረሰባዊ አንድነት ለማስፈን ችላለች፣ ይላል ብሩኪንግስ መጽሔት ላይ የወጣው ጽሁፍ። በሌላ ገጽታዋ ግን በኢትዮጵያ ህዝቦች አብዮታዊ ዴሞክራሲያዊ ግንባር የሚመራው መንግስት የመናገርና የፕሬስ ነፃነትን በማፈን እንዲሁም በነቃፊዎቹ ላይ እርምጃ በመውሰድ ይነቀፋል። ኢትዮጵያ እንዳለፉት ጊዜያት አይነት ረሃብ ይከሰትባታል ተብሎ ባይገመትም በአሁኑ ወቅት የገጠማት ድርቅ ያሳስባል፣ ሲል ጽሁፉ አውስቷል። ጽሑፍ አያይዞም እነዚህና ሌሎች ነጥቦችን በሚመለከት በቅርቡ በብሩኪንግስ ተቋም ውይይት ተካሂዶ እንደነበር ይጠቅሳል የብሩኪንግስ አንጋፋ ምሁርና የአንደኛው ምእተ ዓመት የጸጥታና የስለላ ማዕከል ተባባሪ ስራ አስኪያጅ ማይክል ኦ ሃንለን ውይይቱን ሲከፍቱ የምዕራቡ ዓለም በሶማሊያ በናይጄሪያ ና በግሬት ሌክስ በሚካሄዱት አሳሳቢ ችግሮች ላይ ተውጦ ስለ ኢትዮጵያ ብዙም የሚሰማው ነገር የለም ሀቁ ግን ኢትዮጵያ ከሞላ ጎደል በማንኛውም መለኪያ አፍሪቃ ውስጥ እጅግ ጠቃሚ ከሆኑት ሀገሮች አንዷ ናት ማለታቸውን ጽሁፉ ጠቅሷል። ኢትዮጵያ ከአፍሪቃ ጥንታዊት ነፃ ሀገር እንደመሆኗ መጠን ልዩ የሆነ ታሪክ አላት። ከታሪኳ ጋር ተያይዞም ልዩ የሆኑ ጥሪቶችና ተግዳሮቶች አሉባት ማለታቸውን ጽሁፉ ጠቅሷል። በጆርጅ ሜሰን ዩኒቨርሲቲ በግጭት አፈታት ክፍል የሚያስተምሩ ተባባሪ ፕሮፌሰር ተረንስ ላየንስ በበኩላቸው ኢትዮጵያ በምክር ቤት መቶ በመቶ መቀመጫዎችን ባሸነፈ አንድ ፓርቲ የምትመራ ሀገር ናት። የኢትዮጵያ መንግስት የአምባገነንነት ዝንባሌ ቢኖርበትም ከባድ የፖለቲካ ቀውሶችን ለመወጣት ችሏል። የሀገሪቱ ኢኮኖሚም ካለፈው አስርተ ዓመት ወዲህ በሚያስገርም ሁኔታ ሲያደግ ቆይቷል። ይህ ሲባል ግን ውሎ አድሮ የሀገሪቱ የኢኮኖሚ እድገት ማዝገሙ አይቀርም ሲሉ ተረንስ ላየንስ መተንበያቸውን ብሩኪንግስ መጽሔት ላይ የወጣው ጽሁፍ ጠቅሷል። በሴንት ሎረንስ ዩኒቨርሲቲ ተባባሪ ፕሮፌሰር የሆኑት አብይ አሰፋ ስለ ኢትዮጵያ የዘርና የሃይማኖት ብዝሃነት ዘርዝረዋል። ኢትዮጵያ የብዝሃነት አገር ብትሆንም በበለጸገው የስልጣኔ ታሪኳ ምክንያት ጠንካራ የሆነ የኢትዮጵያዊነት ስሜት ሰርጿል ብለዋል። ዲሞክራሲንና አስተዳደርን በሚመለከት የኢትዮጵያ መንግስት ነጻ የፍርድ ስርዓት አለመኖርን ያካተቱ ድክመቶች ቢኖሩበትም የኢትዮጵያ ሚዲያና ህዝባዊ ማህበራትም ገንቢ በሆኑ ውይይቶች ላይ ያተኩራሉ ማለት አይደለም። ሁሌም ጦርነት መግጠም አይኖርባቸውም። በኢትዮጵያ የፖለቲካ ባህል እኔ ያልኩት ካልሆነ ገደል ግባ አይነት ዝንባሌ ነው ያለው። እንዲህ አይነቱ ዝንባሌም የፖለቲካ ሁኔታን በገንቢ መልክ ለማስተካከል አያስችልም ሲሉ ተከራክረዋል። ላያንስ በበኩላቸው ኢትዮጵያ የፕረስ ነፃነት ማፈን ከቀጠለች ትዳከማለች ብለዋል። ላይንስ በኢትዮጵያ ስለገባው ድርቅ ሲገልጹም እስካሁን ባለው ጊዜ መንግስት ፈጣንና ብቃት ያለው ምላሽ ለመስጠት ችሏል። ይህ ድርቅ ከ30 ዓመታት በፊት ደርሶ ወደ ነበረው ረሃብ ሊያመራ የሚችልበት ምልክት የለም ማለታቸውን ብሩኪንግስ መጽሔት ጠቅሷል። ላይንስ አያይዘውም ኢትዮጵያ ለአፍሪቃ ቀንድ የማትተካ የስህበት ማዕከል ናት ብለዋል። ኢትዮጵያ ከአካባቢው እጅግ የተዋጣለት ወታደራዊ ኃይል ያላት ሀገር እንደመሆኗ መጠን ክልሉ ቢረጋጋም ሆነ ባይረጋጋ በአብዛኛው በኢትዮጵያ ላይ ነው የሚተማመነው። የኢትዮጵያ ወታደሮች በሶማሊያ በሚካሄደው ውጊያ ጽኑ ተሳትፎ አላቸው። በደቡብ ሱዳን የሰላም ንግግርም የኢትዮጵያ ባለስልጣኖች ቁልፍ ሚና ይጫወታሉ። በዛም ላይ ኢትዮጵያ ከሶማሊያ፣ ከኤርትራና ከደቡብ ሱዳን የተሰደዱ ስደተኞች መጠጊያ ናት በማለት ተረንስ ላይንስ ማስገንዘባቸውን ድረገጹ ገልጿል። በብሩኪንግስ ተቋም ስለ ኢትዮጵያ በተካሄደው ውይይት የተሳተፉት ምሁራን ሁሉ ኢትዮጵያ በጸጥታ ጉዳዮች ላይ ከዩናይትድ ስቴትስ መተባበሯ ተገቢ ነው የሚል ድምዳሜ ላይ እንደደረሱ ብሩኪንግስ መጽሔት ላይ የወጣው ጽሁፍ አመልክቷል። የጋርዲያን ጋዜጣ ድረገጽ ደግሞ ኢትዮጵያ የምግብ ዋስትናንና የብዛሃ ሕይወት ይዘቷን ለማሻሻል ቆርጣ እንደተነሳችና የግል ዘርፍ እርዳታ እየፈለገች መሆኗን ጠቁሟል። በአምሳ ዓመታት ውስጥ ያልታየ አይነት አስከፊ ድርቅ የተከሰተባት ኢትዮጵያ ረሃብና የበቂ ምግብ እጥረት ከ750 ወረዳዎቿ በአሁኑ ወቅት ወደ 443ቱ ተስፋፍቷል፣ ይላል ጋርዲያን ድረገጽ ላይ የወጣው ጽሁፍ። ኦቻ በሚል ህጽሮት የሚታወቀው በተባበሩት መንግስታት ድርጅት የሰብአዊ ጉዳይ አስተባባሪ ክፍል የኢትዮጵያን የድርቅ ሁኔታ እየተባባሰ የሄደ የሰብአዊ ሁኔታ ብሎታል። ኢትዮጵያ በተደጋጋሚ በድርቅ የምትመታበት ምክንያት ውስብስብ በመሆኑ በአንድ ቃል ለመግለጽ ባይቻልም የአካባቢ ጥራት መጓደል አንዱ ምክንያት ነው። የኢትዮጵያ መሬት ለዘመናት ያህል ጥቅም ላይ የዋለ በመሆኑ የእርሻ ስልቱም ዘላቂነት ስለሌለው፣ በዛም ላይ ግጦሽና ማብሰያ እሳት ለቀማ መሬቱን ባዶ በማስቀረቱ የአፈር መሸርሸርን ሊከላከል የሚችል አዝርዕት የለም። ስለሆነም አፈሩ በቀላሉ ይሸረሸራል ይላል ጋርዲያን ድረገጽ ላይ የወጣው ጽሁፍ። አሁን ታዲያ ሀገሪቱ ለችግሩ ዘላቂ መፍትሄ ለማግኘት ስትል የንግድ ማህበረሰብንና የመንግስት ዘርፉን እያስተባበረች ነው። በያዝነው ዓመት ቀደም ሲል የአፍሪቃ የደን መመለስ መሰረተ ሀሳብ ጥረት አባል ለመሆን ተስማምታለች። የአፍሪቃን ደን የመመለሱ እቅድ 100 ሚሊዮን ሄክታር የሚሆን የአፍሪቃ መሬት በ15 ዓመታት ውስጥ እንዲለማ ማድረግ እንደሆነ ጋርዲያን ድረገጽ ላይ የወጣው ጽሑፍ ጠቁሟል። መንግስታት ከክልላዊ ተቋማት፣ ከመንግስታዊና ከግል ዘርፎች አጋሮች እንዲሁም ከዓለም አቀፍ ፕሮግራሞች ጋር ተባብረው በመስራት ተራቅቶ በነበሩት ቦታዎች ላይ ደኖች መልሶ እንዲበቅሉ በእርሻ መሬቶች ላይም ዛፎች በመትከል የመሬት ለምነትና የምግብ ዋስትና እንዲሻሻል የውሃ ሀብት ተደራሽነትና ጥራት እንዲኖር፣ የምድረ በዳ መስፋፋት እንዲቀንስ፣ የብዝሃ ህይወት ቁጥር እንዲበራከት፣ አረንጓዴ ስራ እድል እንዲፈጠር፣ የኢኮኖሚ እድገት እንዲኖር፣ የአየር ለውጥ የሚያስከትለውን ችግር ለመቋቋም የሚያስችል ብቃት እንዲኖር ማድረጉ የተልዕኮ ዓላማ መሆኑን ጋርዲያን ድረገጽ ላይ የወጣው ጽሑፍ ጠቅሷል። በቅርቡ የቀረበ ግምት እንደሚያመለክተው ከጠቅላላው ኢትዮጵያ መሬት ከአንድ አራተኛ በላይ ተራቁቷል። ይህም ወደ አንድ ሶስተኛ የሚጠጋ የሀገሪቱ ህዝብን ይነካል። ኢትዮጵያ በደካማ የመሬት አያያዝ ምክንያት ብዙውን አፈሯን እያጣች ነው ሲሉ በዓለም ሀብቶች ተቋም አንጋፋ ባልደረባ የሆኑት ፍሎረንስ ላንስበርግ ማስገንዘባቸውን ድረገጹ አብስቷል። በአሁኑ ወቅት ግን ኢትዮጵያ የአፍሪቃን የደን መልሶ ማልማት መሰረተ ሀሳብ ጥረት አባል በመሆን 15 ሚሊዮን ሄክታር የተራቆተ መሬትን ለማልማት በራሷ የጀመረችውን ጥረት ለማፋጠን እንደሚረዳት ጽሁፉ ሲገልጽ መጠኑ ከኢንግላንድ ስፋት የበለጠ መሆኑን አስገንዝቧል። አድማጮች፣ የዛሬው አፍሪቃ በጋዜጦች ዝግጅታችን እዚህ ላይ አበቃ። ሳምንት በሌሎች ርዕሶች እስክንገናኝ በደህና ቆዩ። ነው እሰጥ አገባ ተከታዩ ዝግጅት ነው። በሰሞኑ አነጋጋሪ ጉዳዮች ዙሪያ የተሰናዳው ተከታታይ የሰጥ አገባ ክርክር በምሽቱ ቅንብር በኢትዮጵያ ለዲሞክራሲያዊ ስርዓት ግንባታ በሀገር ውስጥ የሚንቀሳቀሱ ተቃዋሚዎች ውስጣዊ ዲሞክራሲያዊ አሰራርና ተጠያቂነትን በሚመለከቱ ጭብጦችና ጥያቄዎች ዙሪያ ያተኩራል። የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነው። ወደ ክርክሩ ተክለ ሚካኤል አበበ ከቶሮንቶ ካናዳ፣ ዳዊት አጎናፍር እዚህ ከዩናይትድ ስቴትስ ከዴንቨር ከተማ። እንግዶቼ ሁለታችሁንም ለጊዜያቸው አመሰግናለሁ። የተቃዋሚ ድምጾች ሊኖራቸው የሚገባ ሚና፣ ፈተናና እድሎች በሚል ክርክር አካሄዳቸዋል። የዜጎችን በስልጣን ላይ ያለ ሀይልን ድርሻና ሚናም እንመለከታለን። ዳዊት፣ ያንተ ነው ቀድሚያው እድል በመጀመሪያው ክፍል በመንደርደሪያ ያነሳ ነውን የተቃዋሚ ድምፆች እንደ አማራጭ ኃይል እንደ ተቋም ሊኖራቸው የሚችለውን ሚና ዲሞክራሲ ባለበትና ገና እንዲኖር በሚፈለግበት የሚኖረውንም ልዩነት ማየት ይቻላል። ዳዊት እንደገና አመሰግናለሁ። አሉላ ስለዚህ ድል ተቃዋሚዎች ማለት በስልጣን ላይ ያለውን መንግስት እኔ ይሄንን ካላደረግኩኝ ስልጣኔ ይወሰድብኛል በህዝብ ብሎ ብዙ እንዲሰራ አማራጮችን አምጥተው ለህዝብ ደግሞ አማራጭ የሚያመጡ ነበሩ እንደው አይዲየሊ ነገር ግን አሁን ሪሊ የተቃዋሚዎች ትልቁ ስራ ነው ብዬ የማስበው በተለይ አሁን ኢትዮጵያ ባለችበት ሁናቴ መንግስት እኔ ከሄድኩኝ አገር ተፈራርሳለች፣ የህዝብ እልቂት ነው የሚደርሰው ያለ በጣም እያስፈራራ ባለበት ጊዜ ተቃዋሚዎች ማድረግ ያለባቸው ኖ እኛ ብቃት ያለን ኢትዮጵያውያን አለን፣ ስለዚህ ሀገራችን እንደውም ወደ ተሻለ ሁኔታ ትሄዳለች፣ እንዲ አትፈራርስም የሚለውን ህዝብ ኮንፊደንሱ ቢልድ እንዲያደርግ ይሄኛውን መንግስት ቢሄድ እነዚህ የሚተኩት ትልቅ ስራ ሊሰሩ የሚችሉ ናቸው ብለው በዛ ኮንፊደንስ እንደውም አጋር ሆነው እየተደረገ ያለውንም በደልና እንትን ይሄ ነገር ማብቃት አለበት እንዲሉ ሪሊ የተቃዋሚዎች ትልቁ ስራ በአሁኑ ጊዜ ያንን የህዝብ መንፈስ ማነሳሳት ይመስለኛል። መልካም። የተቃዋሚዎች ሚና አንዳንድ ጊዜ ከስያሜውም ጋር አሻሚ የሆነ ትርጉም ሲወስድ የሚታይበት ጊዜ አለና ተቃዋሚ መቃወም ከሚለው ጋራ በቀጥታ ስለሚያያዝ የሚፈጥረውም አንድምታ የተለየ ነው። ስልጣን ላይ ያለ ኃይል ለምን ይፈልገዋል? ለምንስ ይቀበለዋል? ለምንስ ተቃዋሚዎች አቅም እንዲኖራቸው ይፈልጋል? እስከሚለው ድረስ ይሄዳልና የተቃዋሚ ሚና ያ ተቃዋሚ የሚባል ኃይል ማንነት ጋር አዛምደ ተክሌ፣ ወደ አንተ ልመጣ ነው። አመሰግናለሁ። አሉላ፣ ትክክል ተቃዋሚ የሚለው ቃል ጤናማ ምልክት አይፈጥርም። ገና ተቃዋሚ ብለ ስትጨምር የኢትዮጵያ ደግሞ በተለይ ያለፉት ሀያ አምስት አመታት ተሞክሮም ተፎካካሪ ብንለው የተሻለ ይሆናል። ምናልባት ተፎካካሪ ፓርቲዎች ማለት ነው። ዳዊት፣ ቅድም ከተናገረው ባሻገር እንደ ገበያ ውሰደው አሉላ። ገበያ ላይ ብዙ አቅራቢዎች ሲኖሩ የአንድን ምርት እና አንድ አቅራቢ ሲኖር ከፍተኛ ልዩነት አለው። ብዙ አቅራቢዎች ካሉ ፉክክር አለ ማለት ነው። ተጠቃሚው ሸማች ህብረተሰብ የተሻለ አማርጦ መግዛት ይችላል። ነጋዴዎቹም የህዝቡን የሸማችን ሁኔታ እያዩ በምርታቸው ጥራት ላይ ብዛት ላይ መስመር ይዛሉ አንድ ብቻ ግን ሞኖፖሊ በአማርኛው አሉላ አንድ አካል ብቻ ጠቅሎ ሲይዝ ሁሉም ነገር ሲሆንብቻ ሲሆን ግን ተሸማቹ ይጎዳል ያ እንደፈለገው ነው አሁን በኢትዮጵያ ውስጥ ያለው ሁኔታ ያ ነው አንድ አቅራቢ ብቻ ነው ያለው ትልቁ ቀጣሪ ትልቁ የመሬት ባለቤት ትልቁ የሀብት የሪሶርስ ባለቤት መንግስት ነው መሬቱ ምናምን ብትመለከት እና ተቃዋሚዎች ያ እድል አልተሰጣቸውም ተነፍገዋል ማለት ነው ስለዚህ ህዝቡ ሸማቹ ተጎድተዋል በጣም ለዚህ ነው እንደ መሰለኝ በተወሰነ መልኩ የኤልኒኖ ምናምን የሚሉት ሰበቦች ተጨማሪ ቢሆኑም አብዛኛው አሁን በረሀብ በድርቅ ለመጎዳታችን አንዱ ምክንያት ሌሎች ፉካካሪ አቅራቢዎች የሀሳብ አቅራቢዎች ማለት ነው ስለሌለ ነው ሀገሪቱ ውስጥ እንጂ ከሰላሳ አመት በኋላ እንደገና ረሀብ ውስጥ አንገባም ነበረ ግን የተሻለ የሀሳብ ገበያ ኖሮ ቢሆን ኖሮ አሁን ስልጣን ላይ ያለው መንግስት መድረኩን ፉካካሪዎች ክፍት አድርጎ ቢሆን ኖሮ ምናልባት የመፍትሄ ሀሳቦችም ሊመጡ ይችሉ ነበር ማለት ነው። ስለዚህ ተቃዋሚ የሚለውን በተፎካካሪ ተክተን ለመንግስትም ራሱ ተጠቃሚ የሆን ነበር። አሁን ስልጣን ላይ ያለው ወደፊትም የሚኖረው ከተፎካካሪዎች ጋር አሸንፎ ስልጣኑን ቢይዝ፣ ስልጣን የያዙት የበለጠ ተገቢ ነው አግባብ በሆነ መንገድ ነው የያዝኩት ብሎ በልበ ሙሉነት መናገር ሁሉ ይችላል ማለት ነው። ይሄ ነው ያለኝ ሀሳብ መልካም ተክሌ የሀሳብ ገበያ ብለሃል አማራጭ ፖሊሲዎችንም ሊጨምር ይችላል ሸማቹ ህዝብ አማራጭ ሲኖረውና ከአንድ በላይ ፉክክር የሚኖርበት ሲሆን ሊያገኝ የሚችለውን ጥቅም አመላክተሃል እስኪ ወደ ሚያከራክሯችሁ ጭብጦች እንሂድ የተቃዋሚ ሀላፊነትስ ምን አይነት ሀላፊነት ምንስ ግዴታ አለባቸው ተቃዋሚዎች እንደ አማራጭ ሀይል በሚንቀሳቀሱበት ምን አይነት ሀላፊነትስ አለባቸው ተጠያቂነታቸው ለማንና እንዴት ነው ዳዊት አው ሪሊ፣ በተለይ በአሁኑ ጊዜ ተቃዋሚዎች ትልቅ ኃላፊነት አለባት። ብዙ ጊዜ ምን ይባላሉ ተቃዋሚዎች ዝም ብለው ተቺ ሆነዋል፣ ይሄ ያልሆነም፣ ይሄ ያልተሰራም ነው እንጂ ተጨባጭ ሆነ መፍትሄና አማራጭ እያቀረቡ አይደለም ይባላል። ነገር ግን በእውነት አሁንም ቢሆን ሀገሪቷ ውስጥ በተቃዋሚዎችም ይሁን በጋዜጠኞች በሚደረገው ወከባ ዛሬ ልታሰር ነው ነገ ቤተሰቤ ላይ እንገላታ ነው እየተባለ በሚኖርበት ሀገር ውስጥ አማራጭ ለማቅረብ በጣም ከባድ እየሆነ ነው። ነገር ግን አሁንም ቢሆን ግዴታቸው ምንድን ነው? በእውነት ካለ ትግል ለውጥ አይመጣም እና ግዴታቸው ጥሩ አማራጭ እንዳለ ለሕዝቡ ማሳወቅ ሕዝቡ ደግሞ መብት እንዳለው ይሄ ደግሞ ምንድን ነው ዝም ብሎ ቁጭ ብሎ ቤት ፓሲቭ ሆኖ ይቅርታ ስለ እንግሊዝኛው በቃ ቁጭ ብሎ ለውጥ ይመጣል ብሎ እንዳይጠብቅ ተሳታፊ መሆን እንዳለበት ለመብቱ ይሄንን ማስጨበጥ ያለባቸው ይመስለኛል። ይሄ ብዙ ጊዜ ለውጥ በመጣባቸው ሀገሮች በሙሉ በተለይ የእኛ ህብረተሰብ በጣም ሃይማኖተኛ ህብረተሰብ ነው። እግዚአብሔር ያውቃል፣ እግዚአብሔር እስኪቀይር የሚል ነገር አለ። እኔ ሃይማኖተኛ ነኝ። የበኩሌ ግን እግዚአብሔር እስኪቀይር ማለት እንደው እምነት ማጣት ይመስለኛል። እግዚአብሔር ይፈቅዳል ብሎ መሳተፍ እና ተቃዋሚዎች ህዝቡን ኢምፓወር የማድረግ ወደ ተሳትፎ ፖለቲካ እንዲገባ ነገሮችን ማመቻቸት ዋነኛ ተግባራቸው ይመስለኛል። አ ተክሌ ተጠያቂነት አለባቸው፣ ፖቴንሽያሊ ነገ ከነጎድ ያለ የሚመርጣቸው ተጠያቂነት ኃላፊነት አለባቸው። ኦፍኮርስ ለሀገሪቱ ህገ መንግስትም ተገዢ መሆን አለባቸው። አሁን ባለው ሁኔታ ኢትዮጵያ ውስጥ በህገ መንግስቱ ብዙም አንስማማበት ነገር ሊኖር ይችላል። ግን ያንን ህገ መንግስት መለወጥ እስክንችል ድረስ ራሱ ህገ መንግስት ውስጥ ባለው መንገድ ማለት ነው። ኦፍኮርስ ከዛ ውጭም የሚታገሉ ሀይሎች በዛ መልኩ እስኪለውጡት ድረስ ያን ማክበር አለባቸው። ለሕግና ለህዝቡ ተጠያቂ ናቸው። በዚህ ረገድ ዳዊት ያለውን ሀሳብ በተወሰነ መልኩ እስማማለሁ። በጣም ጠባብ በሆነ በማያሰራ ሁኔታዎች ስለሚንቀሳቀሱ ሙሉ በሙሉ አልወቅሳቸውም። ግን ደግሞ በጣም ሁለት ሶስት ነገሮች አሉ የእኛ ተቃዋሚዎች ደም የሚያፈላ ነገር ምላቸው አንደኛ ነገር ትንሽ የፖለቲካ ኢንቴግሪቲያቸው ወይም ልዕልናቸው፣ ታማኝነታቸው ትንሽ ደካማ ነው። ሁለተኛ የሚያናዱኝ ነገር የአንድነትን የዛሬ ዓመት ከምናም የተከሰተ አሁን ሰውቶ ግዛቸው የተባረሩበት ሁኔታና አሁን ሰማያዊ ፓርቲ ውስጥም ያለውን ሽኩቻ ስትመለከት ለህግ ያለመገዛት ባህሪያት ላቸው። የራሳቸው ደንብ አለ። የወጣ አንድ ፕሬዚዳንት በመረት በስድስት ወር ውስጥ መልሰህ ደግሞ የለም ማለት ያ ፕሬዚዳንት ቅሌት ውስጥ ገብቶ ህግ ጥሶ ካልሆነ በስተቀር መውረድ አይቻልም። በስድስት ወር ካልወረደ ሱሪ ባንገት የሚሉበት አይነት ሁኔታ ነበር የተፈጠረው። አሁንም ዝርዝሩን ባላቀውም፣ ቃለምልስ እንዳየወት ከሆነ የአቶ ይልቃል ጌትነት ኦፊስ እንኳን መግባት የማይችልበት ሁኔታ እንደተፈጠረ ነው የሰማሁት። የራሳቸው ያወጡትን ህግ እንኳን የማያከብሩበት ሁኔታ አለ። ያለመከባበር ደግሞ ሁኔታ አለ። እንዳልኩ ከተመረጠ በኋላ አራት አመት ተርም ጠብቆ ወር ማውረድ የሚቻለው እንጂ መሀል ላይ በስድስተኛ ወር በአመቱ የለም ከልወረድክ ማለት አትችልም። ህግ ማክበር አለ። እንደዚህ እንደዚህ አይነት ጤናማ ያልሆኑ ጉድለቶች አሉባቸው አሉላ መልካም። ስልጣን ላይ ያለ ሀይልን ተጠያቂ የሚያደርጉ ነገሮች ከመሄዳችን አስቀድሞ አሁን ከምታነሷቸው አንድ ነጥብ አያይዘን እናንሳ። ዲሞክራሲያዊ አሰራር በተቃዋሚዎች በራሳቸው በድርጅት ውስጥ ሳይሰፍን በአገር ደረጃ የሚለወጥ ወይም የሚመጣ ዲሞክራሲን ማሰብ የለባቸውም እስከሚለው ድረስ ይነሳል። አሁን ከምታነሷቸው ጭብጦች አንጻር ተቃዋሚዎች በራሳቸው ምን ያህል ዲሞክራሲያዊ አሰራርን ይከተላሉ? ያን እናመጣለን የሚሉትን ዲሞክራሲያዊ አሰራር በውስጣቸው ሴቱን ያህል አስፍነውታል? እነኚህ መታየት የሚችሉባቸውን ነጥቦች ብትከራከሩባቸው። ዳዊት አድማጮች፣ ክርክሩ አልተቋጨም እንደ ሰማችሁት። ለአሁኑ ግን እንግዶቻችንን ተክለ ሚካኤል አበበንና ዳዊት አጎናፍርን እናመሰግናለን። በቀደመው ባሉላ ጥያቄ ሳምንት ክርክሩ ይቀጥላል። ከመሰነባበታችን በፊት የፕሮግራም መልእክት አለን። ክቡራትና ክቡራን አድማጮች በአሁኑ ወቅት ኢትዮጵያ ውስጥ ድርቅ መከሰቱ፣ በዚህም ምክንያት በሚሊዮኖች የሚቆጠሩ ኢትዮጵያውያን ለረሃብ መጋለጣቸው፣ ድርቁም አስጊና አሳሳቢ ደረጃ ላይ ደርሶ መቆየቱ ሲገለጥ ሰንብቷል። በዛን ጊዜ የእርዳታ ማስተባበሪያና ማቋቋሚያ ኮሚሽን ተብሎ ተመሰረተ። በአቶ ሽመልስ አዱኛ የሚመራ በአፍሪካ ውስጥ ተመሳሳይ የሌለው የመጀመሪያው ድርጅት ነበር። ለሁማኒቴሪያን ለሰብአዊ ስራዎች የአገርን ሕዝብ የተፈናቀሉና በችግር ላይ የወደቁ ሕዝቦችን ለመርዳት የተቋቋመ ድርጅት በዛ ብቻ ስፔሻላይዝ የሚያደርግ በዛ ላይ ብቻ አተኩሮ ብዙ አዋቂዎችን አሰባስበው የሚሰራ ድርጅት ነበረ። የኢትዮጵያ የቀድሞ የእርዳታ ማስተባበሪያና ማቋቋሚያ ኮሚሽነር ሻለቃ ዳዊት ወልደ ጊዮርጊስን ድምጽ ነው የሰማችሁት። ነገ ቅዳሜ ምሽት እንግዳችን ይሆናሉ። እንድታደምጡ ከወዲሁ እንጋብዛለን። ክቡራትና ክቡራን አድማጮች ዝግጅታችን በዚሁ ተጠናቀቀ። አብራችሁን ስለቆያችሁ እናመሰግናለን። የትግርኛ ዝግጅት ይቀርባል። በእኛ በኩል ሰላም በደህና ደሩ።